በሰሜን አሜሪካ በርካታ ኢትዮጵያውያን የሚኖሩበት በሜሪላንድ ክፍለግዛት የሞንጎመሪ አውራጃ መጋቢት ወር የአድዋ ድል በዓል ሆኖ እንዲታሰብ ወስኗል። ይህን ውሳኔ እንዲሰጥ ያስቻለውም የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው። ነገ አንድ መቶ ሀያኛ ዓመቱን መታሰቢያ በማድረግ ስለሚከበረው የአድዋ ድል ጽዮን ግርማ ተከታዩን ዘገባ ታቀርባለች። ነገ 120ኛው የአድዋ ድል በዓል መታሰቢያ ይከበራል። ይህ በዓል በተዳረሰበት በዚህ ሰሞን የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት መጋቢት ወር የአድዋ ድል በዓል መታሰቢያ ወር ሆኖ እንዲከበር የሞንጋማሪ አውራጃ ውሳኔ እንዲሰጥ አስችሏል። ይህን በተመለከተ የኢትዮጵያዊነት ውርስና ቅርስ ማህበረሰብ የሕዝብ ግንኙነት ኃላፊ አቶ ካሌብ አማረ ለአሜሪካ ድምጽ ሲናገሩ፣ ኢትዮጵያዊነት ውርስና ቅርስ ማህበረሰብ ሁለት ዓላማዎች ይዞን የተነሳው አንደኛው ውርስና ቅርሳችንን የምንጠብቅበትን በዚህ በአሜሪካን ሀገር በተለይ ከተለያዩ የታሪክ ምሁራንም በተለይ ደግሞ ወጣቶችና ህጻናትን ስለ ሀገራቸው ታሪክና ቅርስ እያስተማሩ መሄድ ሲሆን ከዚህ መካከል ሁለተኛው ብለን የወሰድነው ምንድን ነው የአድዋን በዓል በየዓመቱ የመዘከር ፕሮግራም ነው። የአድዋን በዓል ስንዘክር የአድዋ በዓል ለኢትዮጵያውያን ብቻ ሳይሆን ለመላ የጥቁር ህዝብ የነጻነት እንዲለው ብለን ስላሰብን ይህንን በዓል መዘከር በኢትዮጵያኖች ዘንድ ብቻ ሳይሆን በዚህ በአሜሪካን ውስጥም እንዲከበር በቂ የሆኑ መረጃዎች ስላሉ የጥቁር ሕዝብ ምልክት በመሆኑ ይህንን ጥያቄ የኢትዮጵያ ክርስትና ቅርስ ማህበረሰብ ለሞንጎምሪ ካውንቲ ያቀረበ፣ ይህንን ጥያቄ ላለፉት ጥቂት ዓመታቶች የሞንጎምሪ ካውንቲ ሲያብላላው ከቆየ በኋላ በስተ መጨረሻው ይህን በዓል መከበር አለበት ብሎ አጸደቀና፣ እንደሚታወቀው ፌብራሪ ነበር የታሰበው ፌብራሪ የጥቁሮች መንዝ ተብሎ ነው የሚታወቀው የጥቁሮች ወር በዚህ ሀገር ላይ። ስለዚህ ማርችን የአድዋ የድል በዓል ብሎ የወረሃ መጋቢት ነው የሚሆነው በእኛ ሀገር የመታሰቢያ ወር እንዲሆን በዚህ አውራጃ ስለተወሰነበት ሁኔታ ሲገልጹ እና በአውራጃ ደረጃ በጣም ብዙ ኢትዮጵያውያኖች የሚኖሩት በአሜሪካን ብቻ ሳይሆን ከኢትዮጵያ ውጭ እዚህ ሞንትጎመሪ ካውንቲ ነው። አንደኛ እሱ ነው አንደኛው ምክንያታችን። ሁለተኛ ደረጃ ደግሞ በዚህ በዋሽንግተን ዲሲ አካባቢ ዋሽንግተን ዲሲ እና ሜትሮ አካባቢ ስንንቀሳቀስ ላለፉት አራት አምስት ዓመታት ከተለያዩ ከቨርጂኒያ፣ ዋሽንግተን ዲሲ እና ሜሪላንድ የመንግስት ልኡካኖች ጋር የቅርብ ግንኙነት እያደረግን የእኛን ማህበር የምናጎለብትባቸውን መንገዶች እንፈልግ ነበር እና በተለይ በቅርብ መመስራት ሲተባበሩ ነው የነበሩት። የሞንጋምሪ ካውንቲ በተለይ ደግሞ የካውንቲው አገረገዥ የሆኑት አይዛ ሌጋት የሚባሉት በዚህ በእንግሊዝኛው የካውንቲው ኤግዘገሪፍ ናቸው። የሞንጋምሪ ካውንቲ ኤግዘገሪፍ አይዛ ሌጋት የሚባሉት በቅርብ አብረውን ሲሰሩ ስለነበር ይህን ነገር ሊተባበሩ እንችለዋል። ስለዚህ በዛ ምክንያት ነው ሞንጋምሪ ካውንቲን የመረጥንበት ምክንያት። ሰው ተከፍሎበታል ከደምና የአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የአለ ስነ ጥበባት ትምህርት ክፍል የታሪክና የኢትዮጵያ ስነ ጥበብ መምህር የሆኑት አቶ አበባው አያሌው ስለ አድዋ በዓል ሲናገሩ የአድዋ ድል በዓል ማለት እንግዲህ ሁለት ነገር ነው። አንደኛ ለኢትዮጵያውያን አሁን የምንኖርበትን ነጻነት ማንም ቅኝ ገዥ ሀገር ከዚህ ጋር ተሳስረሃል፣ ከዚህ ጋር ተያይዘሃል ተብሎ የማይገለጽ ያ የራሳችን ነጻነት ደግሞ እስካሁን መቶ ሀያ ዓመታት የሆነ የኖርንበት ያ ትልቅ ነጻነት ነው። እስካሁን የሚያስገድድን ኃይል የለም። እስካሁንም በኢኮኖሚ ደረጃ ከዚህ ጋር አትለይም ከዚህ ጋር ተያይዘሃል ተብሎ ሊጠቀስ የሚችል ሙሉ ነጻነት ያለን በኢኮኖሚ ምክንያቱም በቅኝ የተገዙ ሀገሮች እስካሁንም እንደው በፖለቲካ ነጻ ይወጡ እንጂ በኢኮኖሚው፣ በማህበራዊው መስክ በባህሉ በኩል ምንም ነፃ ያወጡበት ነገር የለም እና የባህል ነጻነት አለን እኛ የኢኮኖሚ ነጻነት አለን፣ የማንነት ነጻነት አለን እና ጥኝ ባለመገዘታችን አድዋ ድል በማድረጋችን ያንን ሊወስድብን የሚችል ሀይል አልተፈጠረም እና አሁንም ማንነታችንን ጠብቀን ኑረናል። አንደኛው ይሄ ነው። ሁለተኛው ደግሞ አድዋ እንግዲህ ከዚህ በፊትም ተደጋግሞ በምሁራንም በሊቃውንትም እንደሚነገረው የኢትዮጵያን ነጻነት ብቻ አይደለም ያስጠበቀው ኢትዮጵያ ነጻነቷን መጠበቋ ምንድን ነው ያስገኘው? ብለን ብንወስድ አይ የጥቁር ሕዝብ የጥቁር መሬት ነጭን ማሸነፍ ከቻለ በቅኝ ግዛት ውስጥ የወደቁ ደግሞ ጥቁር ሕዝቦችም የወደፊት ነጻነት አላቸው ብሩህ ተስፋ አላቸው። ስለዚህ ለመላው አፍሪካም የማይቀረውን ነጻነት አበክሮ ያንጸባረቀ መሆኑ ትልቅ ነገር ነው እና አድዋ የሚገለጸው እንግዲህ ጠቅለል ተብሎ በነዚህ አድዋ የማን ድል ውጤት ነው? ከአዋጁ ጀምሮ እንደምንረዳው የአድዋ ድል የሁሉም የጸሎተኛውም፣ የመነኩሴውም፣ የቄሱም፣ የደካማውም፣ የሴቷም፣ የወንዱም፣ የፊት አውራሪውም፣ የራሱም፣ የደጃዝማች፣ የንጉሠ ነገስቱም፣ የእቴጌዋም ነው። እከሌ ትልቅ ሚና ተጫውቷል፣ እከሌ አነስተኛ ሚና ተጫውቷል፣ እከሌ እንዲኖር ሊባል የሚችል የሚቻልበት አይደለም። ከአምባላጌ ጀምሮ፣ ከዘመቻው ጀምሮ እስከ ፍጻሜው እስከ አድዋ ስንመለከተው የታሪክ ሰነዶች የሚያስነዱ ይሄን ነው።

የአድዋ ድል በዓል በኢትዮጵያ ተገቢውን ክብር አግኝቶ እየተከበረ ነው። ጽዮን ግርማ ይህንን በተመለከተ አንድ ዝግጅት ለነገዛ ትቀርባለች። የሰው

But